ሳይንስና ህብረተሰብ ግዙፉ የሃኖቨር የኢንዱስትሪ አውደ ርዕይ በከፍተኛ የጸጥታ ጥበቃ በሰሜናዊ ጀርመን በሃኖቨር ከተማ እሁድ በይፋ ተከፍቶ ሰኞ ለሕዝብ መታ የተጀመረ ሲሆን ከነገ በስቲያ አርብ ይጠናቀቃል። አውደር ዩ በዩናይትድ ስቴትስ ፕሬዚዳንት ሲጎበኝ ለመጀመሪያ ጊዜ መሆኑ ነው። በመክፈሻው ስነ ስርዓት ላይም የዩናይትድ ስቴትሱ ፕሬዝዳንት ባራክ ኦባማ ተገኝቷል። በተንጣለሉ 27 ሰፋፊ አዳራሾች ውስጥ በተሰናዳው በዚህ አውደርይ የዓለማችን ድንቅ የሥነ ቴክኒክ የፈጠራ ውጤቶች ለእይታ ቀርቧል። ግዙፍ ኩባንያዎች በአውደርዩ ታድመው ከስምምነት ላይም ደርሰዋል። የሥራ ማቆም አድማ የመጓጓዣ አገልግሎት ላይ ችግር ቢፈጥርም በርካታ ሰዎች ግዙፉን አውደርይ ጎብኝቷል። የሃኖቨር የኢንዱስትሪ አውደ ርዕይ እንደ ዘንድሮ ከፍተኛ ትኩረት ስቦ አያውቅም። 22 የተንጣለሉ አዳራሾችን ባካተተው ግዙፍ አውደ ርዕይ ከዩናይትድ ስቴትስ የመጡ 450 ኩባንያዎችን ጨምሮ ከመላው ዓለም 5200 ምርታስ ጎብኚዎች ተሳትፎበታል። አውደርዩ እሁድ ሚያዝ 16 ቀን 2008 ዓ.ም ምረት ሲከፈትም ከጀርመን ምራይተ መንግስት አንጌላ ሜርክል ጋር የተገኙት የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ባሰሙት ንግግር ሀገራቸው በአውደርዩ ያቀረበችውን ስራዎች አስተዋውቀው ነበር። እዚህ በዩናይትድ ስቴትስ የማሳያ አዳራሽ ውስጥ አሜሪካ ለፈጠራ ውጤቶች የምታበረክተውን አስተዋጽኦ በኩራት እናሳያል እዚህ እንደምታዩት አኗኗራችንን የሥራና የትምህርት ሁኔታችንን የሚቀይሩ ፈርቀዳጅ ኩባንያዎች ቀርቧል። ስለዚህ ለእኔ ይሄ ሁላችሁም ቀረብ ቀረብ በሉ እና በአሜሪካ የተሰሩ ግዙ ለማለት ተጨማሪ ድል ነው። በአውደ ርዕዩ የሰው ልጅ የወደፊት የአኗኗር ዘይቤ ሊቀይሩ የሚችሉ በርካታ የምርምር ውጤቶች ታይተዋል። ለአብነት ያህል ቺምፕ የተሰኘውን ሮቦት መጥቀስ ይቻላል። ቺምፕ የተፈጥሮ አደጋ በሚከሰትበት ወቅት ሰዎች በማይደርሱበት አደገኛ ቦታ ገብቶ እርዳታ መስጠት የሚችል ሮቦት ነው። ወደፊት ብዙም የሰዎች እርዳታ ሳያስፈልገው በራሱ ጊዜ ተግባሩን እንዲፈጽም የተሰራ ማገናዘብ የሚችል ምጡቅ ሮቦት ነው ተብሎለታል። ሮቦቱ በዝግታ ይንቀሳቀሳል፣ ይተጣጠፋል፣ ይዘረጋጋል፣ በእጆቹ ማናቸውንም ነገር ጨብጦ ያነሳል። በአጠቃላይ በሰው ሰራሽ እውቀት የበለጸገ ሮቦት መሆኑን ባውደር ዩ ቀርቦ ለጎብኚዎች አስመስክሯል። በሰው ሰራሽ እውቀት የበለጸጉ ሮቦቶችን ማምረት ወደፊት አብዮት መሆኑ አይቀርም ተብሏል። ዩናይትድ ስቴትስ ፔትስበርግ ውስጥ የሚገኘው ካርኔጌ ሜሎን ዩኒቨርሲቲ በዚህ ዘርፍ ከፍተኛ ምርታ ማስመስከሩ ይነገርለታል። ሮቦቱን ባውደር ዩ ያቀረበውም ይኸው የምርምር ተቋም ነው። በስነ ቴክኒኩ ዘርፍ የተለያዩ ግብዓቶችም ለእይታ ቀርቧል። የፋብሪካና የአውቶሞቢል ኢንዱስትሪ ውጤቶች በአንድ በኩል፣ የኢንፎርሜሽንና ቴክኖሎጂ ግብዓቶች በሌላ በኩል ተደርድረው ታይቷል። የኃይል ምንጭ፣ የኢንዱስትሪ አቅርቦት እንዲሁም ምርምርና ስነ ቴክኒክም በአውደ ርዕዩ በብዛት ለእይታ በቅቷል። ይህ ግዙፍ አውደ ርዕይ በይፋ በተከፈተበት ወቅት የጀርመን መራሄተ መንግስት አንጌላ ሜርክል አውደ ርዕዩ ከምንጊዜውም ለየት ያለ መሆኑን ገልጧል። እዚህ ሁላችንም በወዳጅነት መንፈስ ነው ሰላምታችንን የምናቀርብላችሁ። እንደ ጥብቅ ወዳጆች የአሜሪካ ኩባንያዎች እርስ በርስ መማማር የሚቻልባቸው ጠንካራ ኩባንያዎች መሆናቸውን እንደሚያውቁ ወዳጆች ነው። አቀባበላችን የጋራ ፈጠራዎችን ለማበልጸግ ና አዲስ ሀገር ለመገንባት ተቀራርበን መስራቱን የበለጠ ማነቃቃት እንሻለን። የሃኖቨር አውደ ርዒ በኢንዱስትሪው ዘርፍ ሁሌም ከፍተኛ ምርታ ማሳያ ነው። የዘንድሮውን ግን ከምንጊዜውም ለየት የሚያደርገው የዓለም ምርጦች እንደተሰባሰቡ መጎብኘት መቻላችሁ ነው። በእርግጥም በዘንድሮ አውደ ርዒ 5200 ምርት አቅራቢ ተሳታፊዎች ታድመውበታል። እርስ በርስ በተገናኙ የተለያዩ ማምረቻዎች ተሰርተው የቀረቡ ምርቶች ባለማችን መስፋፋታቸውን ለማሳየትም ወደ 100 ግድም አብነቶች ታይቷል። የሃኖቨር የኢንዱስትሪ አውደ ርዕይ የዘንድሮ ተባባሪ አቅራቢ የሆነችው ዩናይትድ ስቴትስ ና ጀርመን ጎልተው የሚታዩ የሥነ ቴክኒክ ውጤቶች አቅርበዋል። ሁለቱ ሀገራት አንዱ ከአንዱ ለመብለጥ ከመፎካከር ይልቅ ግን በጋራ መስራቱ ላይ ማተኮራቸውን የአውደርዩ ኃላፊ ዮሃን ኮይክለር ጠቅሷል። በመጀመሪያ ደረጃ አውደርዩ ሸሪኮች እየተገናኙበት ነው። ዩናይትድ ስቴትስ ለጀርመን የማሽን ኢንዱስትሪ ዋነኛ የገበያ መዳረሻ ናት። በመቀጠል ስነ ቴክኒኩ ላይ ትንሽ ፉክክር ታይቷል። ጥያቄው መጻይ ፋብሪካዎች የት ነው የሚሆነው የሚለው ነው። ጀርመን ውስጥ ከመሀንዲሶች ብቃት ከኢንዱስትሪ ሶፍትዌሮች ማበልፀግ አንጻር የተስፋፋው ኢንዱስትሪ ነው። ዩናይትድ ስቴትስ ውስጥ ደግሞ አንዳችም የኢንዱስትሪ ማምረቻ መሳሪያዎችን ሳይጠቀሙ፣ ሆኖም ኢንተርኔትን የንግድ ተምሳሌት ያደረጉ እንደ ጉግል፣ ፌስቡክ እና የመሳሰሉት የንግድ ስልቶች ናቸው ጎላ ብለው የሚታዩት። በእርግጥ የወደፊቱን ኢንዱስትሪ ሞተር ለመቆጣጠር ሩጫው አለ እናስ አሜሪካኖች ናቸው ጀርመኖች ወደፊት ያንን የሚቆጣጠሩት አሊያስ መሆኑ አይቀርም ተብሎ ተስፋ የተጣለበት የጋራ እድገት ጥያቄው ያ ነው። ባውደርዩ የስነ ቴክኒክ ውጤቶችን ለእይታ ከማቅረብ ባሻገርም ግዙፍ ኩባንያዎች በጋራ ለመስራት ተዋውሏል። ላብነት ያህል የጀርመኑ ግዙፍ የኤሌክትሮኒክስ ውጤቶች ማምረቻ ሲመንስ ኩባንያና የጃፓኑ ፓናሶኒክ አቻ ኩባንያ መካከል የተደረገ ውል ተጠቃሽ ነው። ሁለቱ ኩባንያዎች በጋራ ለመስራት ተስማምቷል። መቀመጫውን በርሊን እና ሚንሽን ከተሞች ላይ ያደረገው የጀርመኑ ሲመንስ ኢንሹራንስ ኩባንያ እንደ ጎርጎሪዮስ አቆጣጠር በ2013 ዓመት 75.6 ቢሊዮን ዩሮ አንቀሳቅሶ 7.4 ቢሊዮን ዩሮ የተጣራ ትርፍ ማግኘት የቻለ ግዙፍ ኩባንያ ነው። 165 ዓመታትን ያስቆጠረውና በዓለም ዙሪያ 348,000 ሰራተኞች ያሉት ሲመንስ ኩባንያ ከ200 በላይ ሀገራት ውስጥ ይንቀሳቀሳል። ስምምነቱን ከሲመንስ ጋር የፈረመው ፓናሶኒክ ደግሞ በ98 ዓመት ታሪኩ በዓለም ዙሪያ 94 ተባባሪ ኩባንያዎች ሲኖሩት የ468 ኩባንያዎች ባለአክሲዮን ነው። ባለፈው የጎርጎሪዮስ ዓመት 7.715 ትሪሊዮን የጃፓን የን የተጣራ ትርፍ ማግኘት ችሏል። ድርጅቱም ከጀርመኑ ኩባንያ ጋር በመሆን ወደፊት በሥነ ቴክኒኩ ዘርፍ አዳዲስ ፈጠራዎችን ለማስመዝገብ ተስማምቷል። አምና ከ220 ሺ ሰዎች በላይ የተጎበኘው አውደ ርዕይ ዘንድሮ በሚከናወንበት ወቅት ትናንት የሥራ ማቆም አድማ በተለይ በመጓጓዣ ዘርፍ በመታየቱ በርካታ ጎብኚዎች የመጓጓዣ ችግር አጋጥሟቸዋል። በጀርመን የሚገኙ የአውቶብስ አሽከርካሪዎች፣ የአውሮፕላን አብራሪዎችና የመዋለ ሕፃናት ተንከባካቢዎች ለተሻለ የደሞዝ ክፍያ በሚል የስራ ማቆም አድማ አድርገው ነበር። የአውደርዩ አስተናባሪዎች ማክሰኞ ከማለዳው አንድ ሰዓት አንስቶ እስከ ምሽቱ ሁለት ሰዓት ድረስ ለመጓጓዣ አገልግሎት አውቶቡሶችን በማቅረብ ጎብኚዎች እንዳይስተጓጉሉ ለማድረግ ሞክሯል። ዛሬ ደግሞ የሉፍታንዛ አብራሪዎች የስራ ማቆም አድማውን በመቀላቀላቸው ይህ የመጓጓዣ ችግር አልተቃለለም። ከዛ ውጭ ግን አውደርዩ የስነ ቴክኒክ ውጤቶችን በማስተዋወቅ ስኬታማ ነበር ተብሎለታል። የሚቀጥለው ዓመት የሃኖቨር ግዙፍ የኢንዱስትሪ አውደ ርዕይ ተባባሪ አቅራቢ ሀገር ፖላንድ እንደምትሆንም ተገልጧል። አድማጮች የሃኖቨር ግዙፍ የኢንዱስትሪ አውደረይ በሚል ርዕስ ያቀናበርንላችሁ የሳይንስና ሕብረተሰብ ጥንቅር በዚሁ ይጠናቀቃል። ማንተጋፍቶት ስለሽነኝ። አስተያየትና ጥቆማችሁ አይለየን። መልካም ጊዜ። ጤና ይስጥልኝ።